the voice of America. የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ግጭቶችን ለመከላከል እንዲሁም ለዲፕሎማሲና ለአደራዳሪነት መርሃ ግብሮች ማስፈጸሚያ የሚውል የአርባ ሁለት ሚሊየን ዩሮ ስምምነት ከአውሮፓ ሕብረትና ከኦስትሪያ የልማት ድርጅት ጋር ተፈራርሟል። እስክንድር ፍሬው ዝርዝሩን ይዟል። ኢትዮጵያ ራሷ የምትመራው ኢጋድ እስካሁን በሀገሪቱ ስላለው ወቅታዊ ሁኔታ የሰጠው አስተያየት ያንጸባረቀው አቋም አልነበርም። የስልጣን መልቀቂያ ጥያቄ ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዚህ የምስራቅ አፍሪካዊ ተቋም ሊቀመንበር ናቸው። በኢጋድና በዚች ሀገር መካከል ትስስር የመስፋቱን ግንኙነቱም የመጥበቁን ያህል ግን ተቋሙ ስለ ኢትዮጵያ ወቅታዊ ፖለቲካ ምንም አይነት አስተያየት ሰጥቶ አያውቅም። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ማአሊም ለአሜሪካ ድምፅ እንዳሉት ግን ለዚህ ምክንያቱ የአገሪቱ መሪዎች ራሳቸው ችግሩን ለመፍታት እየሰሩ መሆናቸው ነው። በኦሮሚያና በሶማሌ ድንበር በተከሰተው ግጭት ወደ አንድ ሚሊዮን የሚጠጉ ዜጋዎች ተፈናቅለዋል። በተለያዩ የአገሪቱ አካባቢዎች በተከሰቱ ግጭቶችም የበርካቶች ሕይወት መጥፋቱ ተደጋጋሚ አለመረጋጋቶችም መከሰታቸው የአደባባይ ሚስጥር ሆኖ ቆይቷል። የኢትዮጵያ መንግስት ራሱ የአስቸኳይ ጊዜ አዋጅ አወጀውም ችግሮችን በመደበኛው የህግ ማዕቀፍ መፍታት አልተቻለም በማለት ነው። በግጭት ቅድመ ማስጠንቀቂያ በመከላከል ላይ ባተኮረ ዲፕሎማሲና አደራዳሪነትን በመሳሰሉ የሰላምና ጸጥታ ዘርፎች ላይ የሚሰራው ኢጋድ እንደሚለው ግን በኢትዮጵያ ያሉ ሁኔታዎች የአካባቢውን ጣልቃ ገብነት ወይም ድጋፍ የሚፈልጉ አይደሉም። ኬንያዊው አንጋፋ ዲፕሎማትና የድርጅቱ ዋና ጸሐፊ አምባሳደር ማህቡብ ማዕሊም ይሄንኑ ነው ለአሜሪካ ድምፅ ያብራሩት። በአካባቢያችን የሰላምና ጸጥታ ችግር የሚያስከትል እያንዳንዱ እንቅስቃሴ ያሳስበናል። ያንን በተመለከተ ጥርጥር የለም። ነገር ግን እያንዳንዱ አገር ያንን የሚቋቋምበት ስልት ምን እንደሆነ መወሰን አለብን። ከኢትዮጵያ አንጻር ይህ የፓርቲ ፖለቲካ እንደሆነ እናውቃለን። እናም ያለኝ መረጃ ወይም ሪፖርት ምንድን ነው፣ ምክንያቱም ጉዳዩን በቅርበት አልከታተልም። የኢትዮጵያ ገዢ ፓርቲ ይህንን ጉዳይ ቁጭ ብሎ እየተነጋገረበት ነው። እናም የኢጋድ ሊቀመንበር ጭምር የሆኑት የኢትዮጵያው መሪ ክቡር ኃይለ ማርያም ደሳለኝ ያደረጉትን አስተዋጽኦም ተመልክተናል። በዓለም አቀፍ ቴሌቪዥን ቀርበው እየተነጋገርንባቸው ያሉ ፖለቲካዊ ጉዳዮች አሉ። ስለዚህ የመፍትሄው አካል ለመሆን እፈልጋለሁ ብለው ነው የተናገሩት። ያንን ስሰማ እኔ ራሴ ስሜታዊ ነው የሆንኩት። በዚያ አባባል በጣም በጣም ነው የተነካሁት። ይህ ችግሮችን ለመፍታት ትልቅ የአመራር ብቃት ማሳያ መንገድ ነው። በዚህች አሕጉር አህጉር እንደ እርሳቸው ያሉ ሰዎች ቁጥር እንደሚጨምር ተስፋ እናደርጋለን። እናም የኢጋድ ዋና ጸሐፊ እንደሚያምኑት በኢትዮጵያ ላለው ወቅታዊ ሁኔታ መፍትሄ ከመፈለግ አንጻር መንግስት ተነሳሽነት እያሳየ ነው። ችግሩም ከአገሪቱ አቅም በላይ አይደለም ባይ ናቸው። ለዚህም ነው የኢትዮጵያ ጉዳይ ከኢትዮጵያ ውጭ የውይይት ጉዳይ አይደለም የምለው። የኢትዮጵያ መሪዎች መፍትሄ እየሰጡት ያለ ጉዳይ ነው። እናም እኛ ልንወያይበት አያስፈልገንም። ምክንያቱም ጠቅላይ ሚኒስትሩ ከሥልጣን የሚወርዱ ከሆነና የመፍትሔው አካል መሆን እፈልጋለሁ ካሉ ከዚህ በላይ ምን ዐይነት ፖለቲካዊ ቁርጠኝነት እንፈልጋለን? ትረዳኛለህ። እንደ ኢትዮጵያዊ ይህንን ማድነቅ አለባችሁ። ይህ በታሪክ እንደ ትልቅ ተግባር ሆኖ የሚቀመጥ ነው። በየሀገሮቻቸው ችግር ያሉባቸው ሌሎች መሪዎች ይህንን እንደ ምሳሌ እንደሚወስዱ ተስፋ አደርጋለሁ። ኢጋድ ከአውሮፓ ህብረትና ከኦስትሪያ የልማት ድርጅት ጋር የተፈራረመው ስምምነት በስራ ላይ ያሉ ፕሮግራሞችን የሚያግዝ እንደሚሆን አምባሳደር ማዕሊም አስረድተዋል። የአውሮፓ ህብረትና የኦስትሪያ ልማት ድርጅት ተወካዮችም በአዲስ አበባ የሚገኘው የኦስትሪያ አምባሳደር መኖሪያ ቤት በተካሄደው ሥነ ሥርዓት ላይ ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።